የተከበራችሁ ሙስሊም ምዕመናን እንኳን ለቅዱስ ሮመዳን አደረሳችሁ። ቅዱስ ሮመዳን መቼም ለመንፈስም ጤና፣ ለአካልም ጤና፣ ለኑሮም ጤና፣ ለማኅበረሰብም ጤና የምንመኝበት የምንለመንበትም ወቅት ነውና እስኪ ስለ ሮመዳን ጤናዎ ጥቂት እንነጋገር። ሰው ከምግብና ከውሃ ርቆ ሲቆይ ጤናው ላይ የሚመጣ ለውጥ አለ። በምግብ ምክንያትስ የሚፈጠር የጤና ችግር አለ። ከፊታችን ጥቂት የሮመዳን ጾም ሳምንታት አሉና ባለሙያ አነጋግሬያለሁ። በዋሽንግተን ዲሲ የሕፃናት ሆስፒታል የድንገተኛ ክፍል ሐኪም ዶክተር ኢማን አብዱራህማንን ጋብዣለሁ። ጤና ይስጥልኝ እንደምን አሉ ዶክተር ኢማን? በቅድሚያ እንኳን ለቅዱስ ሮመዳን አደረሶ ትላለሁኝ። እርስዎ እንደ ሙስሊም እንደ ሐኪምም እንደ ባለሙያም ይህንን ሮመዳን ወርን ከጤና ጋር በተያያዘ እንዴት ነው የሚያዩት? ሙስሊም ምዕመናን ይህን ጾም የሚከታተሉስ ለአንድ ወር ያህል ነው የሚጾመውና ሰውነቱ ሙሉ ሙሉ ቀን እየጾመ ሲሄድ ምን አይነት ለውጦች ያሳያሉ? ከጤና አኳያ አንድ ሙሉ ቀን የጾመ ሰው ምንድን ነው ሰውነቱ የሚያሳየው ለውጥ ወይም ሰውነቱ ላይ የሚያድረው ተጽዕኖ? ሰው ሲጾም ውሀ ያንሰዋል፣ አይጠጣም ቀን ሙሉ እና ትልቁ ችግር እሱ ነው። ሌላ ችግር ደግሞ መድኃኒት የሚወስዱ ሰዎች መድኃኒታቸውን በሰዓቱ ካልወሰዱ፣ በተለይ ዳይቢቲስ ያሉ ሰዎች በጣም መጠንቀቅ አለባቸው። የስኳር ህመም ችግር ያለባቸው ሰዎች የስኳር እና ጤናን ለመጠበቅ ትልቁ ነገር ፈሳሽ በደንብ መጠጣት ነው። መጀመሪያ ልክ እንደሱና ፈጦር ሲያደርጉ ተምር ሲበላ እሱ ቀንም ሙሉ ስላልበላ ስኳሩ ወደታች ስለሆነ ተምሮ ስኳር ስላለው በሱ ማፍጠር መጀመሪያ ጥሩ ነው። ያነሳዋል ሰውነታችን ውስጥ ደማችን ውስጥ ያለውን የስኳር መጠን ማለት ነው፣ ከፍ ያደርገዋል። ስለዚህ በሱ መጀመር ጥሩ ነው። ከዛ በኋላ ብዙ ፈሳሽ ያለው ነገር መብላት ጥሩ ነው። ጊዜው ትንሽ ስለሆነ የምንበላበት ሰዓት ትንሽ ስለሆነ በዛን ጊዜ ብዙ ውሃ ያለው ምግብ መብላት ጥሩ ነው፣ እንደ ሾርባ አይነት ማለት እንደ ሾርባና እንደ ውሀ ፈሳሽ ነገር፣ ሐብሐብ ይሄ ፍሩቶች ብዙ ውሀ ያላቸው ልክ እንደ ሐብሐብ እና ውሀ ያለው ምግብ በጣም ጥሩ ነው። ብዙ ምግብ የተጠበሰ ምግብ ብዙ አይረዳም። ሆዳችሁን በዛ ከሞላችሁት በውሀ ስለማትሞሉት በኋላ የሚቀጥለው ቀን ይደክማል እና አንዳንድ ሰውም ራሱን ያማዋል። እንደተለመደው ሳምቡሳ መብላት ምንም መጥፎ አይደለ ግን ሲበዛ የሚቀጥለው ቀን ሰው ይሰማዋል። በደንብ ሆዱን በሳምቦሳ ከሞላው ውሃ በደንብ ስለማይጠጣ የሚቀጥለው ቀን የበለጠ ይደክመዋል። እንድካሙ አንዳንድ ጊዜ የሚመጣው ከፈሳሽ ማጠር ነው። ጨርሶውኑ ከባድ ነገር አትብሉ ሳይሆን የእርስዎ ምክር በአብዛኛው ፈሳሽነት ያለውን ነገር በሰውነታችሁ ውስጥ አቆዩ፣ ፈሳሽነት ያለውን ነገር ተጠቀሙ ነው እያሉ ያሉት። መጀመሪያ ያው ተምር ትበላለህ። ከዛ በኋላ ሾርባት ትጠጣለህ። በዛን ጊዜ መብላት እስከሚችልበት ድረስ ወደ ስምንት ብርጭቆ ውሃ ፈሳሽ መጠጣት አለበት። ስምንት ብርጭቆ ማለት ወደ ሁለት ሊትር አካባቢ ማለት ነው። አዎ፣ ስለዚህ እየበላ ብዙ ፈሳሽ ብዙ ፈሳሽ መብላት ደግሞ ከባድ ምግብ የምትለው መብላት ደግሞ ፕሮቲን ያላቸው ሰው ያለውን ነገር በግ፣ ዶሮ እንደዚህ አይነት ነገር ብዙ ፕሮቲን አለው። ፉል፣ እሱም ጥሩ ነው። ሰው ማለት የጥራጥሬ ዘሮች ማለት ነው እንደ ባቄላ እንደ አተር የመሳሰሉትን ማለት ነው። እነሱ ፕሮቲን ስላላቸው እነሱም ይረዳሉ። ለመሆኑ ምንድን ነው የሚያጋጥመው እንደዚህ አሁን እርስዎ የነገሩኝን ስርዓት የማይከተል ሰው፣ የአመጋገብ ስርዓት የማይጠብቅ ሰው ምን ሊደርስበት ይችላል? አሁን ይሄ የደረሰብኝ ነው። ሳምቡሳ በጣም ትበላለሁ ስለምወድ፣ እና ብዙ የበላሁ ጊዜ እና ብዙ ፈሳሽ ያልጠጣሁ ጊዜ የሚቀጥለው ቀን አንደኛ ነገር ራሴን ያመኛል፣ በጣም ይደክመኛል እና ያው ቀኑስ የሚሰራውን ነገር እንዳላረግ ያደርገኛል። ግን በተለይ ለሊት ተነስቼ ብዙ ፈሳሽ እየጠጣሁ ከሆነ የሚቀጥለው ቀን እንደ ጾምኩም አይሰማኝም፣ ድካምም የለኝም። ለምን ሰውነቴ ፈሳሽ አለው፣ ያው የጠጣሁት ለሊት፣ የጠጣሁት ስለዚህ እንዳጠረው አይሆንም። ዶክተር ኢማን በቋሚነትስ ሊደርሱ የሚችሉ የጤና ችግሮች ይኖሩ ይሆን? ምናልባት ይህንን እርሶ ያሉኝን ስርዓት ባለመከተል ምክንያት አንዳንድ ሰው በፍጡር ሰዓት ብዙ ምግብ ይበላል። እና በተለይ ይሄ ፍራይድ ምግብ ብዙ የተጠበሱ ነገሮችን ማለት የተጠበሱ ነገሮች ከበሉ አንደኛ ነገር ውፍረት ይመጣል። ከውፍረት የሚመጣው ችግሮች ልክ እንደ ስኳር በሽታ ሊመጡ ይችላሉ፣ ብዙ ከበዛ እና ሰው በፋሚሊው ሪስክ ፋክተር ካለው ማለት ከቤተሰብ ጋር የተያያዘ የስኳር ህመም ታሪክ ያለው ሰው፣ የደም ግፊት ታሪክ ያለው ሰው ማለት ነው። አዎ። ሌላው ዶክተር ኢማን በተከታታይ የመድኃኒት ስርዓት ላይ ያሉ ሰዎች፣ መድኃኒት እየወሰዱ ያሉ ሰዎች መድኃኒታቸውን እንዲወስዱ ውሃ መጠጣት እንዲችሉ አይደረግም። መቋረጥ የሌለባቸው ሰዓት ጠብቀው መወሰድ ያለባቸው የመድኃኒት አይነቶች አሉ። እንዴት ነው በዚህ ሁኔታ ላይ ያሉ ሰዎች ይህንን ጾም የሚያሳልፉት ወይም እንዲያሳልፉ እርስዎ የሚመክሩት? ያው እኔ ስለ ሃይማኖቱ ብዙ አላውቅም፣ ግን አንዳንድ ሰው መድኃኒት የሚወስድ ዶክተሩን ማነጋገር አለበት። ለምን መድኃኒቶቹ ይለያያሉ። አንዳንድ መድኃኒቶች በቀን ሁለት ጊዜ ከሆነ በየ አስራ ሁለት ሰዓት የሚወሰድ መድኃኒት ሊኖር ይችላል። እና ጾሙ አሁን እኛ ጋር አስራ ስምንት ሰዓት ነው። ምክንያቱም ቀኑ በጣም ረጅም ነው። አሁን ፀሐይ ወጥታ ፀሐይ እስከምጠልቅ ያለው ጊዜ አዎ፣ እና እንደዚ አይነት ያለው ሰው ዶክተሩን ማነጋገር አለበት። ያው አለመጾምና መጾም ካልቻለ ምን ማድረግ እንዳለበት ይማማቸውን ያናግሩ። በተለይ ዳያቢቲስ ኢንሱሊን የሚወስዱ ሰዎች መጾም የለባቸውም። ኢንሱሊን የሚወስዱ የስኳር ህመም መድኃኒቶችን የሚወስዱ ሰዎች ማለት ናቸው። አንዳንድ የስኳር መድኃኒት የሚወስዱ መጾም ሊችሉ ይችላሉ። ስለዚህ ዶክተራቸውን ያነጋግራሉ። ግን አንዳንድ ሰው ኢንሱሊን ኢንጀክሽን የሚወስዱ ሰው በመርፌ የሚወስዱ ማለት ነው። በመርፌ የሚወስዱት ከሱ ጋር መጾም አይቻልም። ስለዚህ እነሱ መጾም የለባቸውም። ስለዚህ አጠቃላይ መንገድ የምፈልገው መድኃኒት የሚወስድ ሰው ከዶክተር ጋር ማነጋገር አለበት። ለምን መድኃኒቶች ይለያያሉ። በቀን አንድ የሚወሰድ መድኃኒት ችግር የሚሆን አይመስለኝም ስትል ዶክተሩን ማነጋገር ጥሩ ነው። በተደጋጋሚ ለምሳሌ በየሶስት ሰዓቱ በየአራት ሰዓቱ በየስድስት ሰዓቱ የሚወሰዱ መድኃኒቶች ካሉ ግን ችላ ማለት አይገባም ነው የሚሉት። ሌላው ዶክተር ኢማን፣ በጤናችን ላይ በአጠቃላይ ጾም ጥሩ ውጤት አለው ብለው የሚናገሩ ሰዎች አሉ። በዚህም ምክንያት ይሄ ሮመዳን ወር ለብዙዎች ጤና ጥቅም አለው ብለው የሚናገሩም አሉ። ከሃይማኖታዊ እሴቱ በተጨማሪ ማለት ነው። እርሶ ምን ይላሉ? ስለዛ እውነት በመናገር በደንብ ሪሰርች ስላላደረግኩት የእሱ መልስ የለኝም። ምርምር አላደረጉበትም አላደረግኩም። ያ ግን እኔ በማቀው አሁን አንድ ሰው አበላሉን ከለወጠ በረመዳን ራሱን በደንብ ብዙ ፈሳሽ ከበላ የተጠበሰ ብዙ ካላበዛ ፍሩትና ቨጅታብልስ አትክልትና ፍራፍሬዎችን ማለት ነው። አትክልትና ፍራፍሬዎችን ካበዛ በጾም ከጀመረ ይህንን ልማድ ከጀመረ ከቀጠለበት በዛ ጥሩ ሊሆን ይችላል። ይህ ውይይት የንግግር ማጫሪያ እንጂ የመጨረሻ አይደለም። የተመራመራችሁ ብዙ ማብራሪያ ያላችሁ፣ ጥያቄዎች ያሏችሁ፣ መልሶችን የምትፈልጉ ተሳተፉ፣ ጻፉ። ዶክተር ኢማን አብዱራህማንን አመሰግናለሁ። መልካም የቅዱስ ሮመዳን የጾም የሶላት የጥሞና የጤናም ጊዜ ይሁን። ጤና ይስጥልኝ። ከቪኦኤ ጤና